የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 16 2013 ዓ ም ዝግጅታችን አሁን ጀመረ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አጠናቀው ወደ አዲስ አበባ በመመለስ ላይ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ በደረሰ የደፈጣ ጥቃት ተማሪዎች መገደላቸው ተገለጸ። መንገድ ተዘግቶ ስናል፣ አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው ከሹፌሩ ኋላ ፌዴራሎች ሁለቱም ወጡ። ሲወጡ እዛው ተኩስ ተጀመረ። ከየት መጣማ ይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ በጥይት መኪናው በደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ላል፣ አንዱ በአላህ ላል፣ እኛ ተማሪ ነን እንላለን። ከዛ ከተራራ ወርደው ተጠግተው መምታት ሲጀምሩ ሹፌሩ ድንገት ተመቶ ነበር። እንደምንም ብሎ ገብቶ መኪናውን ወደ ተራራው ገለበጠው። በቦታው የነበረ አንድ የዩኒቨርሲቲ ተማሪ ነው። ዝርዝሩን በአብይረስ ታደምጣላችሁ። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ከኢትዮጵያ የቤንሻንጉል ጉምዝ ክልል በሺዎች የተቆጠሩ ሰዎች የጎሳ ሁከቱን በመሸሽ በቅርብ ሳምንታት ወደ ሱዳን ብሉ ናይል ክፍለ ግዛት መሰደዳቸውን የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አመለከተ። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ ሶሎሞን አባተ ያቀርበዋል። ቤኒሻንጉል ጉሙዝ ክልል ውስጥ የሚስተዋለው አለመረጋጋት ካለፈው ዓመት አንስቶ የነበረ ቢሆንም ባለፉት ሶስት ወራት ውስጥ ግን ውጥረቱ እየተባባሰ መምጣቱን የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አመልክቷል። ባለፉት አምስት ወራት ውስጥ ታህሳስ 14 በአንድ ቀን የተገደሉ ሁለት መቶ ሰዎችን ጨምሮ አምስት መቶ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አሳውቋል። ይህ ቤኒሻንጉል ጉምዝ ውስጥ እየተፈጸመ ያለው ጥቃትና የሰላም እጦት በሺዎች የሚቆጠሩ ኢትዮጵያውያንን ወደ አጎራባቸው ሱዳን ብሉ ናይል ግዛት እንዲሰደዱ ማድረጉን የዩኤንኤችሲአር ቃል አቀባይ ባባር ባሎች ተናግረዋል። ስደቱ የተጀመረው ድንበር አቋርጠው ወደ ሱዳን በገቡ ጥቂት መቶዎች የሚሆኑ ሰዎች ቢሆንም ባለፉት ሳምንታት ውስጥ ግን ቁጥሩ አሻቅቦ አሁን ወደ ሰባት ሺህ የሚሆኑ ኢትዮጵያውያን ስደተኞች እዚያ እንደሚገኙ ባሎች አመልክተዋል። ሁከቱን ተከትሎ ፌዴራል መንግስቱ መተከል ዞን ላይ ከጥር 13 2013 ዓ ም ጀምሮ የአስቸኳይ ጊዜ አዋጅ ጥሏል። ወደ ሱዳን የተሰደዱት ኢትዮጵያውያን የሚገኙባቸው አካባቢዎች ለመድረስ አስቸጋሪ በመሆናቸው ከሱዳን ባለስልጣናት እና ከሌሎችም አጋሮች ጋር በመሆን የመንግስታቱ ድርጅት የስደት ተቋም ሰብአዊ ድጋፎችን ለማድረስ እየጣረ መሆኑን ቃል አቀባዩ ጠቁመዋል። የቤኒሻንጉሉ ስደት በትግራይ ቀውስ ምክንያት ከተሰደዱት ስድሳ አንድ ሺህ ኢትዮጵያውያን ጋር የማይያያዝ መሆኑን ባሎች ገልጸው በቤኒሻንጉል በኩል እስካሁን ሶስት ሺህ ስደተኞች መመዝገባቸውንና አንድ ሺህ ለሚሆኑት ምግብ፣ ውሃ፣ የንጽህና፣ የጽዳት እንዲሁም የጤናና ሌሎችም የእርዳታ አቅርቦቶችን ማድረሳቸውን አስታውቀዋል። ሶሎሞንን አመሰግናለሁ ለዘገባው። በነ አቶ ጃዋር መሐመድ ህክምና ላይ ፍርድ ቤት ያሳለፈው ውሳኔ ያልተፈጸመበትን ምክንያት ቀርበው እንዲያስረዱ ታዘው የነበሩት የቃሊቲ ማረሚያ ቤት አዛዥ ዛሬም ባለመቅረባቸው ከነገ በስቲያ ሐሙስ የካቲት 18 ታስረው እንዲቀርቡ ፌዴራል ከፍተኛ ፍርድ ቤት ትእዛዝ ሰጥቷል። በሌላ በኩል የጠቅላይ አቃቤ ሕግን ይግባኝ የተመለከተው ፌዴራል ጠቅላይ አቃቤ ሕግ የላንድማርክ ሆስፒታል የሐኪሞች ቡድን እነ አቶ ጃዋር መሐመድ ያሉበት ቃሊቲ ማረሚያ ቤት ሄዶ የህክምና አገልግሎት እንዲሰጥ ወስኗል። ሙክታር ጀማል ዝርዝሩን ይዘዋል። ፌዴራል ከፍተኛ ፍርድ ቤት በእነ አቶ ጃዋር መሐመድ ህክምና ላይ አስተላልፈው የነበረው ውሳኔ ለምን እንዳልፈጸመ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ በአካል ቀርበው መልስ እንዲሰጡ አዞ የነበረ ቢሆንም አዛዡ ዛሬም ባለመቅረባቸው ከነገ በስቲያ የካቲት 18 2013 ታስረው እንዲቀርቡ አዟል። በሌላ በኩል ደግሞ ውሳኔው ለምን እንዳልተፈጸመ የኢትዮጵያ ማረሚያ ቤቶች ዋና ኮሚሽነር ችሎት ፊት ቀርበው ማብራሪያ እንዲሰጡ ተወስኗል። በሌላ ችሎት የፌዴራል ጠቅላይ አቃቤ ሕግ በእነ አቶ ጀዋር መሐመድ የሕክምና ሁኔታ ላይ ያቀረበውን አቤቶታ መሰረት በማድረግ ዛሬ ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ባለፈው ቀጠሮ በተደረገው የግራቀኙ ክርክር ላይ ብያኔ ሰጥቷል። ጠቅላይ አቃቢ ሕግ በበታች ፍርድ ቤት የተላለፈውን ውሳኔ በመቃወም የተከሳሾችን በግል መታከም የእኩልነትን መርህ ይጥሳል የማረሚያ ቤቱን ማቋቋሚያ አዋጅና ማንዴላ ሕግ ተብሎ የሚጠራውን ዓለም አቀፍ ሕግንም የተከተለ አይደለም በማለት ያቀረበውን መሟገቻ ፍርድ ቤቱ ውድቅ አድርጓል። ድንጋጌዎቹ ለእስረኞቹ ሕክምና ማቅረብ ዝቅተኛ የመንግስት ግዴታ መሆኑን እንጂ እስረኞች እንዲጠቀሙ አያስገድድም ብሏል ጠቅላይ ፍርድ ቤት። በሌላ በኩል አንድ ሰው በፈለገው የጤና ባለሙያ ብቻ የመታከም መብት አለውም ብሏል። በሌላ የመከራከሪያ ነጥብ ተከሳሾች በግል እንዲታከሙ ፍርድ ቤት የወሰነው ከአምስት ወራት በፊት መሆኑን በመጥቀስ የጠቅላይ አቃቢ ሕግ ይግባኝ በጊዜ ይርጋ ውድቅ እንዲሆንላቸው የተከሳሾች ጠበቆች የጠየቁትን በተመለከተ ጠቅላይ ፍርድ ቤት ውድቅ አድርጎታል። በተከሳሾቹ የህክምና ጉዳይ ላይ ጠቅላይ አቃቢ ሕግ ያነሳውን የጸጥታና የደህንነት ስጋት በተመለከተ የእስረኞች ወደ ላንድማርክ ሆስፒታል ሄደው መታከም ካለው ነባራዊ የጸጥታ ሁኔታ ጋር የደህንነት ችግር ሊፈጥር ይችላል የሚለውን ስጋት በማጤን እንዲሁም እስረኞች በፈለጉት ሰው የመታከም መብታቸውንም ለመጠበቅ የላንድማርክ ሆስፒታል የሐኪም ቡድን እስረኞቹ ያሉበት ቃሊቲ እስር ቤት ሄዶ እንዲያክማቸው ጠቅላይ ፍርድ ቤት ውሳኔ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው አመሰግናለሁ። በቀጣዩ አጭር ዘገባ ወደ ሶማሊያ እናመራለን። ሶማሊያ ለገባችበት የፖለቲካ አጣብቂኝና ሕልውናዋ ላይ አደጋ ለደቀነው ውጥረት የተባበሩት አረብ ኤሚሬትስን ተጠያቂ አደረገች። ሞቃዲሾ ላይ ለነገሰው የፖለቲካ ውጥረት መንስኤው የምርጫው መዘግየትና በፕሬዝደንቱ ሕጋዊነት ላይ የተነሳ ውዝግብ መሆኑ ተመልክቷል። መሐመድ ካህዬ ከሞቃዲሾ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ባለፈው ሳምንት የተካሄደውን ግጭት የጎላበትን የተቃውሞ ሰልፍ ተከትሎ በሞቃዲሾ ለተከሰተው የፖለቲካ አለመረጋጋት የሶማሊያ ፌዴራል መንግስት የተባበሩት አረብ ኤሜሬትን ተጠያቂ አድርጓል። የኤሜሬት የውጭ ጉዳይ ሚኒስቴር የፕሬዚዳንት አብዱላሂ መሐመድን አስተዳደር የሽግግር መንግስት ሲል የጠራበትን መግለጫ ተከትሎ ነው የሶማሊያ ባለስልጣናት ይህን የተቃውሞ ምላሽ የሰጡት። የማስታወቂያ ሚኒስትር ኦስማን ዱቤ አቡዳቢ ይቅርታ እንድጠየቅ ሲሉም ጥሪ አሰምተዋል። የዳት ከሰው ከባነ የበርቡር የዲባቶይን ተጋል ለዓመታት ሲያናውጣት ከቆየው ብጥብጥ ገና በማንሰራራት ላይ ናት ያሏት አገራቸው ዳግም ወደ ግጭት የሚያስገባት መንገድ እንደማትመርጥ የተናገሩት ድቤ ወንድማዊ ያሉትን የኤሜሬት መንግስት ለፈጸመው ስህተት ይቅርታ እንዲጠይቅ ነው ጥሪ ያቀረቡት። የኤሜሬት ባለስልጣናት ግን ለቀረበባቸው ውንጀላ እስካሁን ምላሽ አልሰጡም። ጠንካራ ታሪካዊ ቁርኝት የነበራቸው የተባበሩት አረብ ኤሜሬትና ሶማሊያ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም የባህረ ሰላጤ ሀገሮች ቃታርን ባገለሉበት ወቅት ሞቃዲሾ እንደተጠበቀችው ከኤሚሬት ጎን ተሰልፋ ተመሳሳይ ውሳኔ በመውሰድ ፋንታ ገለልተኛ አቋም ለመውሰድ በመምረጧ ነበር ግንኙነታቸው ሊቀዛቀዝ የበቃው። ይህ በእንዲህ እንዳለም የሶማሊያ ተቃዋሚ ቡድኖች ግልጽና አስተማማኝ ያሉት ምርጫ እስከሚካሄድ ድረስ በተቃውሞ እንቀጥላለን ሲሉ በሊቀመንበራቸውና መንበራቸው ና በፕሬዚዳንታዊ ውጪው ሼክ ሸሪፍ ሼክ አህመድ አማካኝነት አመልክተዋል። በአገሪቱ የፖለቲካ መሪዎች መካከል በተቀሰቀሰ ጭቅጭቅ ሳቢያ ምርጫው በጊዜው ሳይካሄድ መቅረቱ ይታወቃል። አንዳንድ የተቃዋሚ ቡድኖች ግን ፎርማጆ ፕሬዚዳንታዊ ስልጣናቸውን እንዲለቁ ሲጠይቁ፣ ይፋ የስራ ዘመናቸው በያዝነው ወር መጀመሪያ ያበቃው ፕሬዚዳንት ሞሐመድ ግን ግን እንደ ወትሮ የጽህፈት ቤታቸውን ኃላፊነት መወጣት ቀጥለዋል። አሉላን ለዘገባው አመሰግናለሁ። የዲሞክራሲያዊት ኮንጎ ሪፐብሊክ የወንጀል ምርመራ አገልግሎት የጣሊያኑን አምባሳደርና ሌሎች ሁለት ሰዎች ላይ በተፈጸመው ግድያ ተጠያቂዎቹን ፈልጎ እንዲይዝ የሀገሪቱ ፕሬዚደንት ፌሊክስ ትሸኬዲ አሳስበዋል። የጣሊያኑ አምባሳደር ሉካ አታናሲዮና ሁለቱ ሰዎች የተገደሉት ትናንት ሰኞ ከዓለም የምግብ ፕሮግራም የአጀብ ስምሪት ጋር በጉዞ ላይ እንደነበሩ ነው። ሰሜናዊ ኪቡ ጎማ ከተማ አቅራቢያ የተፈጸመውን ግድያ ፕሬዝደንቱ አውግዘዋል። ተጠያቂዎቹ ሕግ ፊት መቅረብ አለባቸው ብለዋል። ቀደም ብሎ የጣሊያኑን አምባሳደር የገደሏቸው ጠልፈው ማስለቀቂያ ለማስከፈል የፈለጉ አጥቂዎች ናቸው የሚል ሪፖርት አሶሽየትድ ፕሬስ አቅርቦ ነበር። ቢሆንም ግን የዚህን ምንጭ አልጠቀሰም። ለግድያው እስካሁን ኃላፊነት የወሰደ ወገንም የለም። ግድያውን የተባበሩት መንግስታት ድርጅትና የዓለም የጤና ድርጅት አውግዘውታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በኮቪድ-19 ሳቢያ ሕይወታቸውን ያጡት ሰዎች ቁጥር ከአምስት መቶ ሺህ አልፏል። ይህንኑ ምክንያት በማድረግ ትናንት ሰኞ ምሽት በዋይት ሀውስ ቤተ መንግስት ፕሬዚደንት ጆ ባይደን በተገኙበት የመታሰቢያ ስነ ስርዓት ተከናውኗል። ፕሬዚደንቱ በበሽታው ምክንያት የሚወዷቸውን በሞት ለተነጠቁ ቤተሰቦች የማጽናኛ መልእክት አስተላልፈዋል። ሀገራችን ከዚህ አስከፊ ወረርሽኝ ነጻ ትወጣለች ሲሉም ፕሬዚደንቱ ቃል ገብተዋል። በመጽሄት ክፍለ ጊዜ ሰፋ ያለ ዘገባ ይቀርብበታል። ዩናይትድ ስቴትስ ከሶስት መቶ ሚሊዮን በላይ ህዝብ የኮቪድ-19 ክትባት እንዲደርሰው ለማድረግ ከጊዜና ከአስቸጋሪው የክረምት የአየር ሁኔታ ጋር እየታገለች ነው የምትገኘው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ የኮቪድ-19 ክትባት ስራ ላይ እንዲውል ፈቃድ ለመስጠት አንዱን መሟላት ያለበትን ቁልፍ ግዴታ የሰረዘ አዲስ ምክረ ሀሳብ አውጥቷል። ኤፍዲኤ ትናንት ሰኞ ባወጣው አዲስ መመሪያ የመድኃኒት ኩባንያዎች አዲሶቹን የኮሮና ቫይረስ ዝርያ አይነቶች እንዲከላከሉ አሻሽለው የሚያወጧቸውን ክትባቶች ለመሞከር እንደ አዲስ በስፋት በሺዎች የተቆጠሩ በጎ ፈቃደኞችን ያሳተፈ ሙከራ ማድረግ እንደማያስፈልጋቸውን የገለጸው አሻሽለው ያወጧቸውን ክትባቶች በያመቱ በኢንፍሉዌንዛ ክትባቶች ላይ በሚደረገው ሙከራ እንደሚካሄደው አይነት ሙከራ ሊያደርጉ እንደሚችሉ መመሪያ ሰጥቷል። በሌላ ዜና የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ድርጅታቸው እጅግ ደሃ ለሆኑ ሀገሮች የኮቪድ-19 ክትባት ለማቅረብ የሚያደርገውን ጥረት አንዳንዶቹ የበለጸጉ ሀገሮች እያደናቀፉ ናቸው ሲሉ ተናገሩ። ትናንት በበይነመረብ በተካሄደ በአለሙ የጤና ድርጅት መሪነት የተመሰረተው አለም አቀፍ የክትባት ማዳረስ ላይ ያተኮረ ስብስብ ኮቫክስን የተመለከተ ጋዜጣዊ ጉባኤ ላይ ዶክተር ቴድሮስ ከጀርመኑ ፕሬዚደንት ፍራንክ ዎልተር ስታይን ሜየር ጋር ቀርበው ነበር። ዶክተር ቴድሮስ በሰጡት ቃል አንዳንዶቹ እጅግ ባለጸጎቹ ሀገሮች ከኮቫክስ ጋር የክትባት ግዢ ውል በመዋዋል ከነዚህ ኩባንያዎች ጋር አስቀድሞ ባደረገው ስምምነት ሊገዛ የሚችለውን የክትባት መጠን በመቀነስ ጉዳት እያደረሱ ነው ብለዋል። የትኞቹ ሀገሮች እንደሆኑ ግን በውል አልገለጹም። ይሄ የበጎ አድራጎት ጉዳይ አይደለም፣ የበሽታዎች ስርጭትና ቁጥጥር በሳይንስ ላይ የተመሰረተ ግዴታ ነው ያሉት ዶክተር ቴድሮስ አለም አቀፍ ወረርሽኝን ሁሉም ጋ ሳናስወግደው አንድ ቦታ ብቻ ልናጠፋው አንችልም ሲሉ አሳስበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ፣ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ የካቲት 16 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ገጻችን አምሃሪክ ዶት ቪኤ ኒውስ ዶት ኮም በአት ቪኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታግኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በመቀለ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አጠናቀው ወደ አዲስ አበባ በመመለስ ላይ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ በደረሰ የደፈጣ ጥቃት የዘጠኝ ሰዎች ህይወት ማለፉን ተማሪዎች ተናገሩ። በጥቃቱ ስድስት ተመራቂ ተማሪዎች፣ የመኪናው ረዳትና ሁለት የፌዴራል ፖሊሶች ህይወት ማለፉን ከጥቃቱ የተረፉ ተማሪዎች ለአሜሪካ ድምጽ ገልጸዋል። ከአምስት ቀናት በኋላም የተወሰኑት ዛሬ አዲስ አበባ መግባታቸውን ተናግረዋል። መስፍን አራጌ ዝርዝር አለው። ትምህርታቸውን ያጠናቀቁ የአዲግራት ዩኒቨርሲቲ ተማሪዎች የምርቃን ስነ ስርዓታቸውን ያካሄዱት ባለፈው የካቲት ስድስት ነበር። በመቀሌ ዩኒቨርሲቲ ግቢ ተመራቂዎቹ የሚፈልግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን በስፍራው የነበረ እና ከጥቃቱ የተረፈ ተማሪ ለቪኦኤ ያስረድቷል። ያው ሐሙስ ዕለት የካቲት አስራ አንድ መሆኑን አላወቅንም። እኛው ያ ቀን የዩኒቨርሲቲ ራሱ አዘጋጀልን ባስ። ሮብ ማታ ትኬት ቆረጥን አዲስ አበባ ብለን አርባ አራት ተማሪዎች አራት ሰዓት ላይ መኪናው መጣ። መቀሌ ግቢ ውስጥ ስንገባ ሁለት ፌዴራሎች አብረውን አሉ። ያን ሊያጅቡ ይሆኑ አይሆኑ አናውቅም ይል ነገር ጉዞው ጀመርን። ከዮሐኔን እንዳለፍን፣ ከዮሐኔ አንድ አርባ ሀምሳ ኪሎ ሜትር ርቀት ላይ ወደ አላማጣና ማይጮ መገንጠያ ከሷ አካባቢ የሆነ ገደል ነው። በጣም ተራራ በዛ ላይ ከርብ ቦታ ላይ ነው። አዲ መስሎ ትባላለች። እንደታጠፍን በድንጋይ መንገድ ተዘግቶብናል። አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው። ከሹፌር በኋላ ፌዴራሎች ሁለቱም ወጡ። ሲወሱ፣ እዛው ተኩስ ተጀመረ። ከየት መጣማ ይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ በጥይ ሀይድሪክ መኪናው መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአል ይላል። እኛ ተማሪ ነን እንላለን። ከዛ ከተራራው ወርደው ተጠግተው መምታት ሲጀምሩ ሹፌሩ ነድገት ተመቶ ነበር። እንደምንም ብሎ ገብቶም መኪናውን ወደ ተራራው ገለበጠው። ሲገለብጠው እኛን ከበር ለማድረግ ነው፣ ጥይቱን ትንሽ እንዲበርድልን አረገን መኪናውን ሲገለብጠው። ከዛም መጥተው እንደዛ እንደተገለበጠ መኪናው በጣም መምታት ሲጀምሩ ተማሪ ነን፣ ተማሪ ነን፣ ተማሪ ነን፣ ሁሉም ተማሪ ነን ሲል ተኩሱን አቁመው ውረዱ ተባለ። ወጣቱ እንደሚለው ተማሪዎችን ጨምሮ አውቶቡስ ውስጥ የነበሩ ሩ ዘጠኝ ሰዎች ህይወታቸው አልፏል። መኪናው እዛው በቃ ቃችን ዶኩመንታችን ላፕቶፓችን እንዳለ ልብሳችን ምናምን እዛው ነው። መኪናውን አቃጠሉ። ሬሳውን ያውጡት አያውጡት የምናውቀው ነገር የለም። ተማሪው እንዳለ የተረፈው ደንበደም ሆኗል። ወጣን እጅ ወደ ላይ አድርገን ወደ ተራራ ይዘው ነው አጅበው ከዛ ተራራ ላይ ስንሄድ ጥያቄ መጠየቅ ጀመሩ። እነዚህ ሚኒሻዎቹ ያ አለወቅንም ባሉ ወጣቱ ከሰአታት ጥያቄና ምርመራ በኋላ በቁጥጥር ስር ውለው የነበሩት ተማሪዎች መለቀቃቸውንና በተገኙ ትራንስፖርት አቆራርጠው ቆቦ መድረሳቸውን ጠቁሟል። የቆቦ ጠቅላላ ሆስፒታል ስራ አስኪያጅ ከሳሆን አዲሱ ጉዳት የደረሰባቸው ተማሪዎች በሆስፒታሉ ሕክምና ማግኘታቸውን አረጋግጠዋል። ቁስለኛዎቹ አስራ ሁለት ናቸው። ከአስራ ሁለቱ ቀላልም ቢሆን የተወሰነ ግን ትንሽ ጎዳ ያሉ ስብራት የደረሰባቸው ሶስት ልጆች አሉ። ጉልበቱ አካባቢ ላይ እና መቀመጫው አካባቢ ነው የነዚህ ትንሽ ከበድ ያለው ቁስል ያለባቸው። ከሶስቱ ውጭ ያሉት መጠነኛ የሆነ ቁስል ያለባቸው ናቸው። የተመቱት ሁሉም በጥይት ነው። አጠቃላይ ሁሉም ተማሪዎች ናቸው የመጡት የተመቱት ጋር ማለት ነው። ሁሉም ሰላሳ አምስት ናቸው። እናንተ ጋር ሲደርሱ ምን አይነት ህክምና አደረጋችሁላቸው? እኛ ጋር ያሉት ባለሙያዎች አሉ። እነዚህ ክብራት የደረሰባቸውን በጀሶ ሌሎች እንቁስለኞች ደግሞ እንደዚሁ በማጠብም ያው ህክምና እርዳታ ተደርጎላቸዋል። ልጆቹ እንደመጡ ተደናግጠው ነበር። እያለቅሳሉ የነበረው ነገር ከባድ ነበር። ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብና ወደ አዲስ አበባ በመሸኘት ተሳትፎ አድርጓል። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አበበ ግርማ ነው ገለጻ። ቆቦ ሆስፒታል የተወሰነ የህክምና እርዳታ ተደርጎላቸው ሪፈረንስ ለተባሉ ወደ አዲስ አበባ በተለይ ቁስለኞች ተማሪዎች ስለነበሩ ወደ ስድስት አካባቢ የሚሆኑ እነሱን እና የአደጋም ያልደረሰባቸው ወደ ሀያ ሰባት የሚሆኑ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ዩኒቨርሲቲ አንድ ቀን በዩኒቨርሲቲው አሳድሮ በመኪና ወደ አዲስ አበባ እንዲሄዱ አድርጓል። የዩኒቨርሲቲ ተማሪዎች ናቸው። ተመርቀው ደስታቸውን አጣጥመዋል ጨረሱም እንዲህ አይነት ድንጋጤ ሲያጋጥማቸው ከስነ ልቦና ግንባታ አንጻር እንደ ዩኒቨርሲቲያቸው ያደረገው ነገር አለ። እኛ አመራሩ እነሱን ከቆቦ ሆስፒታል እስከ ዩኒቨርሲቲ በመጡበት ጊዜ አባታዊ ምክርም እንደዜጋም የሚጠበቅብንን ማረጋጋት ስራዎችን በጋራ ሰርተናል። እነሱን በጣም ደስ ብሏቸው ነው አመራሩ ያን ያክል ከነሱ ጋር ሆኖ ችግራቸውን በመካፈሉ እና የምንችለውን የሚያክል በመርዳታችን ሲሆን ያው ደስተኞች ሆነው ነው የሄዱት። ሀያ ስምንት ተማሪዎች ዛሬ አዲስ አበባ ገብተው ተጨማሪ ህክምናና እንክብካቤ እያገኙ መሆናቸው ታውቋል። ዛሬ ጠዋት ሶስት ሰዓት ላይ አዲስ አበባ ገባል። አዲስ አበባ እንደገባል ሚኒስቴር ኦፍ ኤዱኬሽን ዶክተር ሰለሞን ይባላሉ። እሳቸው ተነጋግረው አሁን ያለ ነው ካሌ ሆቴል ላይ ያለ ነው። አሁን ከጥቁር አንበሳ ሶስት ሶስት ቤት ዶክተሮች መጥተው እዚሁ ሩማችን ውስጥ እየታየ ነው፣ ህክምና እየሰጡ ነው። እዚሁ ወልዲያና የመርሳ ልጅ አሉ ሴቶች፣ የተጎዱ ቤተሰብ ራሳችን እናሳክማለን ብለው እዛው ቀርተዋል። ለተጎጂዎቹ አልባሳት በመስጠት በመስጠትና ምግብ በማቅረብ አጋርነታቸውን ላሳዩ የወልዲያና የደብረ ብርሃን ዩኒቨርሲቲዎች፣ የቆቦ አካባቢ ነዋሪዎች ተመራቂ ተማሪዎቹ ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ መስፍንን እናመሰግናለን። አድማጮች በዚህ ጉዳይ ላይ ዘርዘር ያለ ዘገባ በነገው ምሽት እናስደምጣችኋለን። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል ውስጥ ሊኖር ይገባል ያለውን ፖለቲካዊ ለውጥ ፈንቅል በሚል ስያሜ ከሌሎች ጓደኞቹ ጋር በመሆን በማቀንቀን ይታወቅ የነበረው አቶ የማነ ንጉሴ ከሰሞኑ መገደሉ ተሰምቷል። ባልደረባችን ሀብታሙ ስዩም ግድያው ተፈጸመ የተባለበትን ዞን የሚያስተዳድሩ ባለስልጣናትንና የስራ አጋሩን አነጋግሮ ቀጣዩን ዘገባ አሰናድቷል። የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማነ ንጉሥ አዲስ አይደለም። ህዝባዊ እንቢተኝነትን በመፍጠር በህወሀት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሀትን ይወገዳል ብለን ነው እንደ ስልት የያዝ ነው የማነ ንጉሥ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማኅበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውም ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ ብስራት በአጠቃላይ የስድስት ሰዎችን ሕይወት የቀጠፈውን ድርጊት እንዲህ ገልጹታል። አው የተገደለው የዋለ የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት ለሌላ ሚሽን ሌላ ቦታ ሲቀይር የከተማ አንዳንድ ህገ ወጥ ወጣቶች እንዳይዘርፉት በመስጋት ሁለት እና ሶስት የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሄዶ የሆነ ቤት ገብቶ ትምህርት እየሰጠ ነበር። ሰላማቸው ራሳቸው ጠብቁ ሰው እንዳትጎዱ፣ ለራሳቸውም እንዳትጎዱ፣ ንብረት አትዝረፉ፣ እና የምትፈልጉት ነገር ከመንግስት ጠይቁ፣ ህጋዊ ሁኑ ምናምን እያለ እያስተባረ ነበር ነው የተባለው። ቡድን ያጣራ። ከዛ ከውጭ ጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፍቶበት እሱ ተመታ። እሱ የሚከላከሉ የመከላከያ ሰራዊትን የተኩስ ልውውጥ ተደርጎ እነርሱም ሁለቱ ወዲያ ሞቱ እሱን ጨምሮ የተኩተላቸው ሰው ተገደለ። አንድ ሌላ ወጣትም ተገደለ። ያው አጠቃላይ በእለቱ ስድስት ሰዎች ናቸው የሞቱት እና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳ ወስዶ ስለሳት ቀብር ተጽሞ ሌላው የመከላከያ የነበረ እና የዳዩ አየ አካባቢ ማህበረሰብ ነው የቀበራቸው በክብር ይህን ያጣሩት አቶ መለሰ በስርዓት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን የሟቾች አስክሬን ተነስተው በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቱ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማንህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ። እውነት የተገደለው አንድ ሰውየ ስለው ገዳዩ ገዳዩ ለምን ዓላማ ነው የተገደለው ለምን ዓላማ ላይ የተገደለው የሚለው ምክንያቱም በእኛ እምነት እኛ ዝም ብለን ስናስበው በህዝብ ተወዳጅ በወጣት በወጣቶችም ተወዳጅ የለውጡ ተረማጅ የሆነ ታጋይ የነበረ ሰው ስለሆነ በህዝብ ፍቅር ነበረው በወጣት ፍቅር ነበረው በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ የዚ አካባቢ ሚሊሻ እንደማይደለው ነው እኛ ምክን የደረስነው የዚ አካባቢ ሚሊሻ የፈለገ ቢያረግ እንደማይገለው ምክንያት የትውልድ ሀገርም ጭምር ነው። አካባቢውና ይወደዋል ሰው እና ንጹህ ፍቃዳዊም ስለነበረ በዚህ ደረጃ ነው የሚታወቀውና ሙልጌታ ወረደ የማነ ንጉስን ለበርካታ ዓመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ ያውቀዋል። ፈንቅል የተባለው የማነ ንጉስ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙልጌታ ለየማነ ንጉስ ሞት ተጠያቂ የሚያደርገው የቀድሞውን የህዋት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ ባለፉት አስራ ሁለት አስራ ሶስት ዓመታት እንቅልፍ መስቷቸው ነው የነበረው። ሲታገል ሲያታግል፣ ህዝቡን ሲያነቃ በሰላማዊ መንገድ የአርና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል ነው የነበረው። ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለው ይታወቃል። ስለዚህ ይህንን አሁንም ሩዝራዦቹ የሚያደርጉት አጉል ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸውን ካየን መጀመሪያ ጥላት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ ያስተሳሰብ ያለው ሀይል ነው እንደሚታወቀው እነሱ ጫካ ሲገቡ የዛሬ አርባ አምስት ዓመት ወደ አምስት የሚጠጉ ፓርቲዎች ነበሩ። ቅድሚያ ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት። እነዚህ ከታሪክም ከራሳቸው መማር የማይችሉ ኃይሎች ሲሆኑ ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ኃይሎች አይደሉም። ከዚህ ኃይል ውጭ የማንን ሊገድል የሚችል ኃይል አለ ብለን አንገምትም። ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘው የወጣቶች ንቅናቄ እጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርተዋል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ፣ ሙልጌታ ወረደ ይህንን ብሏል። አሁ እንግዲህ የማነ በርካታ ታጋዮችን አፍርቷል። አላማው ህዝብ ውስጥ ኦልሬዲ ሰርጾ ገብቷል። የማነ ቢሞትም አላማው ይቀጥላል። እንደውም ይህንን ጉዳይ የበለጠ ህዝቡ አምርሮ እንዲታገላቸው የቀርቱ መዘራጆችን በአጭር ጊዜ እንዲደመሰሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ ነው የሆነው። በህዝቡ ላይ ከፍተኛ የሆነ ቁጭትና ወኔ ነው ያለው። ሲቀበርን እዛ ከተወለደበት አዋኔ አስር ኪሎ ሜትር ገባ ብሎ የሚገኝ አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ፣ እነዚህ ርዝራዦችን ለማጥፋት። ስለዚህ ትግሉ አላማው ግን መጀመሪያም ግቡ መጥተዋል ብለን መግለጽ የምንችለው ነው። ህወሀቶች ኦልሬዲ ተደምሰዋል። ጥቂት ርዝራዦች ናቸው አሁን። ከጥፋት ያለፈ ነገር የሚፈጥሩት የሚፈይዱት ነገር የሌላቸው ነው የቀሩት። የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ወንጀላ የቀረበበት የህዋት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያው ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረገም። የህዋት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰብዓዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማኅበራዊ መገናኛዎች ላይ በማጋራት ይታወቅ ነበረ። የማነ ንጉሥ በቅርብ ጊዜ በማኅበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍነዋል ያለውን ያልተገባ ተግባር ሲያውግዝ ተሰምተዋል፣ ታይቷል። ቢያንስ በትግራይ ለአርባ ምናምን ቀን የሚያክል መብራት የለም። የመሠረታዊ አላቂ እቃዎች የሉም። እንዴት አርገን እናግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው እየቆመ፣ የተለያዩ አጀንዳ ያላቸው የተለያዩ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት። የማነ ንጉሥ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምፅ ሀብታ ሙዝዩም ዋሽንግተን ዲሲ ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሲዳማ ሕዝብ አሁን አለ ካለበት የፍትሃዊነት የመልካም አስተዳደርና ብልሹ አሰራር ለማውጣት በምርጫው እንደሚሳተፍ የሲዳማ አንድነት ፓርቲ አስታወቀ። በክልሉ የሕዝብና የመንግስት ሀብት ብዝበዛና ከጎሰኝነት የጸዳ የፖለቲካ ፓርቲ ስርዓት ለመዘርጋት እንደሚታገልም የፓርቲው ሊቀመንበር አቶ ለም ውዮታ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ሪፖርት ልኳል። የስዳማ አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ በስድስተኛው ሀገራዊ ምርጫ ለመሳተፍ የሚያስችል ዝግጅት ማድረጋቸውን ተናግሯል። የስዳማ አንድነት ፓርቲ በ19ኙ ምርጫ ክልሎች 19 እጮችን ለህዝብ ተወካዮች ምክር ቤት አዘጋጅተናል። እንዲሁም ደግሞ ለስዳማ ብሔራዊ ክልላዊ መንግስት ምክር ቤት 190 እጮችን አዘጋጅተናል። ማለት ከእያንዳንዱ ምርጫ ክልል 10 10 እጩ አዘጋጅተናል ዝግጅታችን ኦልሞስት 90 ከመቶ መጠናቀናል። በሲዳማ ክልል በሚገኙ 19 ምርጫ ክልሎች የሚወዳደሩ እጩዎችንም አንድ መቶ ዘጠና አባላት ላለው ማዕከላዊ ኮሚቴያቸው ማስታወቃቸውን ማስረድቷል። ፓርቲው ስድስተኛው ሀገራዊ ምርጫ ከተለመደው የተለየ ይሆናል ብሎ እንደሚያምንና ዴሞክራሲያዊ ስርዓት እንዲጎለብት የራሱን ድርሻ እንደሚወጣ የፓርቲው ሊቀመንበር አቶ ለማ ተናግሯል። ይህንን ስድስተኛውን ሀገራዊ ምርጫ አንደኛ ተአማንነት ያለው ህዝብ የኔ ድምፅ ነው ብሎ የሚቀበልበት ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ እንዲሆን እንሰራለን። ለዚህ ደግሞ ትልቅ ዝግጅት አድርገናል። የራሳችንን የምርጫ መወዳደሪያ መኒፌስቶ አዘጋጅተን እያሳተምን ነው ያለነው። በአንድ ሳምንት ውስጥ መኒፌስቶን ህዝብ ይፋ እናረጋለን። በተጨማሪ ፖቴንሻል ያላቸውን እጩዎች ለማዘጋጀት ነው ጥረት ያደረግ ነው። በፓርቲው ውስጥ የሴቶችን ተሳትፎ ሀያ በመቶ ለማድረግ እየሰሩ መሆናቸውን ገልጠው ብልጽግና ፓርቲን ጨምሮ በሲዳማ ክልል ለምርጫው ይወዳደራሉ ተብሎ ከሚጠበቁ ሰባት ፓርቲዎች ጋር መወዳደር የሚችሉ ብቃት አላቸው ያሏቸውን እጩዎች ማቅረባል ማቀባቸውም ጠቁሟል። አቶ ለማ የስዳማ ህዝብ በክልልነት እንዲደራጅ ፓርቲያቸው ከስዳማ አርነት ንቅናቄ ሲአን ከመነጠሉ በፊት ብዙ ዋጋ መክፈሉን ገልጠው የለውጥ መንግስት የስዳማ ህዝብ በክልልነት እንዲደራጅ በማድረጉ አስተዳድሩን እንደሚያደንቁ ተናግረው የስዳማ ህዝብ ጥያቄ ይ ብቻ ባለመሆኑ በክልሉ አለ ያሉትን ብልሹ አሰራርና የዲሞክራሲ ባህል ግንባታ ችግር ለመፍታት እንደሚታገሉ ማስታውቋል። አሁን የመጣው የለውጥ አመራር በተለይም በዶክተር አብይ አህመድ የሚመራው የለውጥ አመራር ስዳማን ክልል እንዲሆን መፍቀዱን እንደ ትልቅ ግብአት ነው የወሰነው። የመጀመሪያ ጉብኝታቸውን ወደ ሀዋሳ ሲያደርጉ ጥያቄ ተነስቶ ነበረ። ያ ጥያቄ ስነሳ በስብሰባ ውስጥ ነበርኩኝ፣ በሚሊኒየም አዳራሽ ለተነሳው ጥያቄ የሰጡት መልስ ተግባራዊ ሆኗል። መቶ በመቶ ክልል መሆን ትችላላችሁ ብሎ የተናገሩ እና ያንን ደግሞ በተግባር ያዋሉ መሪ ስለሆኑ እጅግ በጣም ደስ ይለናል። እናደንቃቸዋለን፣ እንደግፋቸዋለን። ከጎናቸው ምንን ድጋፋችንን በተለያየ መንገድ ገልጸናል። በሌላ በኩል በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፉ የሚታዩ ጉድለቶች አሉ። ስዳማ ለሌላው ስዳማ ጉቦ የሚከፍልበት ሁኔታ ውስጥ ነን። ዛሬ የተቀጠረው ቀጥሎ ከሚቀጠረው ጉቦ በሚወስድበት ሁኔታ ውስጥ ነን። የህዝብ ሀብት በስርዓት መንግስት ባስቀመጠው አቅጣጫ በልማት ላይ በማይውሉበት ሁኔታ ላይ ነን። የድርጅታችን ትልቁ ታርጌት የስዳማ ህዝብ ክልል ማግኘቱ ብቻ አይደለም፣ ፍትሃዊ አስተዳደር ኖሮ ይገባል። ጥሩ መልካም አስተዳደር ሊኖር ይገባል። በሲዳማ ውስጥ ሲዳማ ሀብታም ሀገር፣ የአየር ጸባዩም በጣም ደስ የሚል ነው። ያንን ሁሉ በጋራ መሳተፍ በጋራ ተጠቃሚ መሆን ያለብን በዚያ እንሰራለን። ፓርቲው ወጣቶችና ሴቶች በኢኮኖሚ በፖለቲካና በማህበራዊ ዘርፎች እኩል ተጠቃሚ እንዲሆኑ እንደሚሰራም አቶ ለማ ተናግሯል። በክልሉ ይበዘበዛል ያሉትን የህዝብና የመንግስት ሀብት ለመታደግና ና ከጎሰኝነት የጸዳ የፖለቲካ ስርዓት ለማምጣት እንደሚታገልም የፓርቲው ሊቀመንበር ተናግሯል። ንግድ ተቋም ከመክፈት ካድሬ መሆን የሚመረጥበት ደረጃ ላይ ደርሰዋል። ሀብት ለማካበት ካድሬ መሆን ነው የሚያስፈልግ። ይህን ለማስቀረት ህዝባችንን አንቀሳቅሰን ሰላማዊ በሆነ መንገድ ለመታገል እንትራለን። በፖለቲካውም ዘርፍ ፍትሐዊ የሆነ ከጎሳኛነት የጸዳ፣ ጎሳኛነት በአሁኑ ጊዜ ለምሳሌ የኔ ጎሳ ሆንዶባ የሚባል ከሆነ እኔ ከተሾምኩ ሁሉንም አሁን በባ ለማድረግ ጥረት አድርጋለሁ። ይሄ ህብረ ብሔራዊ በሆነ ሀገር ውስጥ የዚህ አይነት አሰራር መወገራል። ይህን አጥብቀን እንታገላለን። የሲዳማ አንድነት ፓርቲ ህብረ ብሔራዊ ፓርቲ መሆኑን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ጆናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስ ውስጥ በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር 500 ሺህ መድረሱን ምክንያት በማድረግ ፕሬዚዳንት ባይደን በተገኙበት ዋይት ሀውስ ውስጥ ትናንት ምሽት የመታሰቢያ ስነ ስርዓት ተደርጓል። ፕሬዚዳንት ባይደን በወረርሽኙ የሚወዷቸውን ሰዎች ለተነጠቁ ሰዎችና ቤተሰቦቻቸውም የማጽናኛ መልእክት አስተላልፈዋል። ሀገሪቱ ከዚህ አስከፊ ወረርሽኝም ሽኝም ነጻ እንደምትወጣ ቃል ሰጥተዋል። የቪኦኤ ዘጋቢ ካትሪን ጊብሰን ያሰናዳችሁን ዘገባ Tare ta stay a karbo'al. የሀዘን ድባብ ባጠላበት የሰኘው ምሽት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዋይት ሀውስ ህንፃ በስተደቡብ በሚገኘው መተላለፊያ ደረጃዎች ላይ በጥቁር ጨርቅ ሰንደቅ ታጅበው በተቀጣጠሉ አምስት መቶ ሻማዎች ፊት ለፊት ቆመዋል። ከፕሬዚዳንቱ ጋር ቀዳማዊት እመቤት ጀል ባይደን፣ ምክትል ፕሬዚደንት ከመላ ሃሪስ እና ባለቤታቸው ዳግ ኤምሆፍ ተገኝተዋል። ከፕሬዝደንቱም ጋር በአንድነት በመቆም የባህር ኃይሉ የሙዚቃ ጓድ ባሰማው አሜዚንግ ግሬስ በተሰኘው የቤተ ክርስቲያን ዜማ ስለ ለጥቃቶቹ የህሊና ጸሎት አድርሰዋል። ከዚህ ስነ ስርዓት ጥቂት ቀደም ብሎ ፕሬዚደንት ባይደን ህይወታቸውን በኮቪድ ላጡና የሚወዷቸውንም የተነጠቁ ቤተሰቦችን ለማሰብ አሜሪካውያን አብረዋቸው የህሊና ጸሎት በማድረግ እንዲዘክሯቸው ተማጽነዋል። ለተጎጂዎች ቤተሰቦችም በቀጥታ ባሰሙት ንግግር ጨርሶ የማይታሰብ ይመስላል፣ ግን ቃል እገባላችኋለሁ ስለተነጥቃችሁት ሰው ያላችሁ ትውስታ ወደፊት የሚያመጣው እንባ መሆኑ ቀርቶ ፈገግታ የሚሆንበት ቀን ይመጣል። በአሰቃቂ ሁኔታ የሰዎችን ሕይወት እየቀጠፈ በሚገኘው ወረርሽኝ መካከል ተጎጂዎችን የሚያጽናና አንዳች ነገር ያለማድረግ ጭካኔም መቅረት ያለበት ስለመሆኑ ባይደን ተናግረዋል። ብዙ አጽናኝ የሆኑ እምነትና ባህሎች ያግዙናል። የምንወዳቸውን እንድንዘክር ይረዱናል። ይሁን እንጂ ግን እነሱንም አላገኘናቸውም ነበር እንደ አገር ይህንን ይዘን እንደዚህ ሆነን መቀጠል አይገባንም ብለዋል ባይደን። በኮቪድ የሞቱትን 500 ሺህ ሰዎች ለመዘከር ፕሬዚደንት ባይደን ትናንት ሰኞ የዩናይትድ ስቴትስ ሰንደቅ ዓላማ በሁሉም የፌዴራል መንግስት ህንፃዎች ላይ ዝቅ ብሎ እንዲውለበለብ አዘዋል። በአገሪቱ መዲና በዋሽንግተን የሚገኘው ብሔራዊ ካቴድራልም ደወሉን 500 ጊዜ በመደወል በወረርሽኙ የተሰውተን አስቧል። የቀድሞ ፕሬዚደንት ዶናልድ ትራምፕ ወረርሽኙን በቁጥጥር ስር አውለነዋል ብለው የተናገሩት ልክ የዛሬ ዓመት ነበር። ኢንዲያና ወደ ተባለው ክፍለ ግዛት ለመሄድ ሲነሱ እዚያው ዋይት ሀውስ ግቢ ውስጥ ከሚገኘው መስክ ላይ ሆነው በጣም ይገርማቸዋል፣ ምንም የሞተ ሰው የለንም ብለው ነበር። በዩናይትድ ስቴትስ ለመጀመሪያ ጊዜ በቫይረሱ ሕይወቱ ያለፈ ሰው መኖሩ የታወቀው ግን ትራምፕ ይህን ካሉበት ሁለት ሳምንታት በፊት ነበር። ባለስልጣናቱም በካሊፎርኒያ ሳን ሆዜ ነዋሪ የነበሩት የ57 ዓመቷ ፓትሪሺያ ዳውድ በቫይረሱ ህይወታቸው ያለፈ መሆኑን ለመጀመሪያ ጊዜ የተናገሩት እንደ ኤሮፓ አቆጣጠር በመጋቢት ወር 2020 ላይ ነበር። ግማሽ ሚሊዮን ሰዎችን ህይወት የቀጠፈው የወረርሽኙ አስከፊ ጥላ ባጠላበትና የቫይረሱም ዝርያ ተለዋዋጭ የሆነ መታየት በጀመረበት በዚህ ወቅት ዩናይትድ ስቴትስ መንግስት ባለስልጣናት ተስፋ መኖሩን እየተናገሩ ነው። ባለፉት ሰባት ቀናት ውስጥ በአገሪቱ የታየው የሟቾች ቁጥር በአማካይ ቀንሶ መታየቱን በአሜሪካ የበሽታ መቆጣጠሪያና መከላከል ማዕከል ዲሬክተር ዶክተር ሮሼል ወለንስኪ ተናግረዋል። በመላው አገሪቱ የሚደረገው የኮቪድ-19 ክትባትም ዘመቻም በመካሄድ ላይ ሲሆን የመጀመሪያውን ዙር ክትባት ወደ 13 ከመቶ የሚሆኑ ሰዎች መውሰዳቸው ተነግሯል። በአንዳንድ ክፍለ ግዛቶችም የተከሰተው አደገኛው የክረምት አየር ጠባይ ሂደቱን ዝግ ያደረገው መሆኑም ተመልክቷል። የበሽታ መቆጣጠሪያና መከላከያ ማዕከል ዲሬክተር ዶክተር ሮሸል ወለንስኪ በሰጡት መግለጫ አሁንም በየቀኑ 66,000 የሚሆኑ ሰዎች ለቫይረሱ የተጋለጡ መሆናቸውን ገልጸዋል የፕሬዝደንቱ ዋነኛው የህክምና ጉዳዮች አማካሪ ዶክተር አንቶኒ ፋውቺም አሁንም ቢሆን ያለንበት ሁኔታ ተቀባይነት የሌለውና ከፍተኛ ደረጃ ላይ በመሆኑ ጥንቃቄ ሊለየን አይገባም ብለዋል በመላው ዓለም በኮሮና ቫይረስ ህይወታቸውን ካጡት ሰዎች መካከል ዩናይትድ ስቴትስ ወደ 20 ከመቶ የሚሆነውን ድርሻ የምትወስድ ሲሆን ከዓለም ህዝቦች ቁጥር ሲስተያይ ያላት የህዝብ ብዛት ድርሻ ግን አራት ከመቶ ብቻ መሆኑን ተመልክቷል። ይህ ቀውስ በከፊል በፕሬዝደንት ትራምፕ አስተዳደር ወጥነት የጎደለው የፌዴራል መንግስት ምላሽ ባለመኖሩ ምክንያት የተከሰተ መሆኑም ተመልክቷል። ትራምፕ ከስልጣናቸው እስከ ተሰናበቱበት ጥር 20 ድረስ ከጤና አማካሪዎቻቸውና ባለሙያዎች ጋር ያልተስማሙ ሲሆን የወረርሽኙንም ጉዳይ ሀምሳዎቹ የአሜሪካ ክፍለ ግዛቶች በየግላቸው በተናጠል እንዲወጡ ትተውላቸው የሄዱ መሆኑም ተነግሯል። የፍሎሪዳ ግዛት አስቸኳይ ጉዳዮች አስተዳደር ዲሬክተር ጃሬድ ሞስኮቪቲዝ እንደሚሉት የባይደን አስተዳደር ብዙ ውጥንቅጥ ጉዳዮችን ተረክቧል። 2020 ዓመተ ምህረት ከአሜሪካውያን አማካኝ የነፍስ ወከፍ የሕይወት ዘመን ላይ አንድ ዓመት የሚሆነውን ይዞት ሄዷል። ይህ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ መሆኑም ተነግሯል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ምክር ቤቱ አጣዳፊውን የኮቪድ እርዳታ ላይ አስመልክቶ ውሳኔውን በአስቸኳይ እንዲያስተላልፍ ለመገፋፋት በትላንትናው ዕለት ባወጡት መግለጫ የወረርሽኙን ሁኔታ እጅግ ዘግናኝ የሆነ እልቂትና ሊረዱት እንኳ የማይቻል ሐዘንን የፈጠረ ነው ብለውታል። አገሪቱ ወረርሽኙ ካሳደረባት ሁሉን አቀፍ ተጽዕኖ እንድታገግም እና በሽታውን ለመከላከል እንድትችል ፕሬዝደንት ባይደን የአንድ ነጥብ ዘጠኝ ትሪሊዮን ዶላር ዕቅድ መንደፋቸው ይታወቃል። አንዳንዶቹ የምክር ቤት አባላት ግን ከገንዘቡ መጠን በተጨማሪ ምን ምን ነገሮች ሊሸፈኑ እንደታሰቡ ግልጽነት ይጎለዋል በማለት ጥያቄዎቻቸውን እያቀረቡ ነው። ፕሬዝደንት ባይደንም በትናንቱ ንግግራቸው እኔ የአሜሪካ ሕዝብን ለማዳን የበለጠ ረከስ ያለና የተሻለ ፕላን ያለበትን የትኛውንም ሀሳብ ለመስማት ዝግጁ ነኝ ካሉ በኋላ አስከትለውም፣ ይሁን እንጂ ግን የምናወጣው እቅድ ማንን እንደሚረዳና ማንን እንደሚጎዳ በግልጽ ለይተን መመልከት ይኖርብናል ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶቶርን ዶት ሞቢ ላይም ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ የምንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤኒውስ ዶት ኮም ነው የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች፣ አሁን ንግድና ምጣኔ ሀብት በኢትዮጵያ እየተባባሰ የመጣው የኑሮ ውድነት መገለጫ የሆነው የዋጋ ግሽበት ከፍተኛ ደረጃ መድረሱን ባለሙያው ዶክተር አጥናፉ ገብረ መስቀል ይናገራሉ። ዶክተር አጥናፉ የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት ሶስት አስርት ዓመታት የተለያዩ ለውጦችና መንስኤዎቻቸውን መፍትሄዎችንም ጭምር የሚያመላክት አንድ ጥናታዊ ጽሁፍ በቅርቡ አዘጋጅተው አውጥተዋል። በሁለት መቶ ሰማኒያ ወራት ለጥናቱ በተመረጡ ሁለት መቶ ሰባ ስምንት የሸቀጣ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ ያስተዋሉትን ጨምሮ ዛሬ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል። ዶክተር አጥናፉ ገብረ መስቀል በጥናታዊ ጽሁፋቸውና አሁን በኢትዮጵያ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ጤና ስጥልን ዶክተር አጥናፉ። ጤና ስጥልን አቶ ደረጀ፣ በጣም አመሰግናለሁ። እስኪ ለውይይታችን መግቢያ እንዲሆን የሰሩት ጥናታዊ ስራ ይዘት ምን እንደሆነ በአጭሩ ይንገሩን። ጥናቱን ያስጠናው የኢትዮጵያ ኢኮኖሚስቶች ማህበር ቢሆንም እዚህ ጥናት ውስጥ የተካተቱ አስተሳሰቦች፣ ጽንሰ ሀሳቦች ኃላፊነቱ የግሌ ነው። የአዲስ አበባ ዩኒቨርሲቲንም አይመለከትም። የኢኮኖሚስቶች ማህበርም የሚመለከተው አይሆንም። የኔ ነው ማለቴ ነው ኃላፊነት። በአጠቃላይ ኢትዮጵያ ውስጥ የዋጋ ንረትን በተመለከተ እኔ ይህን ጥናት እስከጀመርኩበት ድረስ ኢትዮጵያ ኢኮኖሚስቶች ማህበራ ስራውን እስከሰጠኝ ድረስ ከአርባ በላይ የሚሆኑ ጥናቶች ባለፉት የካቲት ሁለት ሺ አስራ ሁለት አመተ ምህረት በፊት ተጠንተዋል። ብዙ ጥናቶች፣ ብዙ የፖሊሲ ምክሮች የያዙ ከመመረቂያ ጽሁፍ ጀምሮ እስከ የፖሊሲ ሰነዶች ድረስ ተሰርተዋል። እና ይሄ ግን በዋናነት ፎከስ የሚያደርገው የዋጋ ንረት ባ ባለፉት አመታት በእያንዳንዱ የእቃ አይነት እንዴት ነው አስተዋጽኦ እየተደረገው እንዴት ግብአት በእያንዳንዱ እቃ ላይ ያለ ዋጋ ጭማሪ እንዴት አድርጎ ያለፈውን አዝጋሚ እና ፈጣን የሆነ በሆነ ጊዜ አዝጋሚ ከዛ በኋላ ፈጣን በሆነ መንገድ እንዴት ዋጋ ንረት እንደመጣ እንዲያሳይ ጥናቱ እና ያ የዋጋ ንረት አጠቃላይ አብይ ኢኮኖሚ ወይም ማክሮ ኢኮኖሚ በሚባለው አጠቃላይ ኢኮኖሚ ላይ ያመጣው ተጽዕኖ ምንድን ነው እና ምን ቢደረግ ደግሞ ምክር ሀሳብ መስጠት ይቻላል የሚለውን መሰረታዊ ጥያቄዎች አንስቶ ነው ጥናቱ የተጠናው። እና በዚህ መሰረት አንዳንድ አመላካች ነገሮች ተገኝተዋል አሉ። ይህንን ነው እንግዲህ የጥናቱ መሰረት ይሄ ነው። በዚህ ጥናት የተመለከቷቸው መሰረታዊ ነገሮች ምንድን ናቸው? ለምሳሌ እኔ እንኳ ያየኋቸው አንዳንድ ነገሮች ኢትዮጵያ ከሁለት ሺህ አራት እንግዲህ እንደ ኤሮፓ አቆጣጠር ይመስለኛል ያው በእንግሊዝኛ ስለሆነ ጥናቱ የተጻፈው ማለት ነው ባለሁለት አሃዝ ወይም ደብል ድጅት የሆነ የዋጋ ግሽበት አይታ የማታውቅ መሆኑና የዋጋ ግሽበት ገዝፎ መታየት የጀመረው ከሁለት ሺህ አምስት ወዲህ ነው ነው የሚል ነገር ተነስቷል በጥናቱ። እንዲሁም 2004 ዓመታዊ የዋጋ ግሽበት በ2.5 ከመቶ እንደነበረና ከ2004 በኋላ ግን ዓመታዊ እድገቱ 15.1 ከመቶ መድረሱን ሁሉ እየጠቀሱ ለጥናቶ ማበልፀጊያ ተጠቅመውበታል። ከዚሁ ጋር ተያይዞ የኢትዮጵያ የኢኮኖሚ እድገት እየተመዘገበ መሆኑ በተነገረባቸው ዓመታት የዋጋ ግሽበቱ እየቀነሰ ሳይሆን እየጨመረ መምጣቱም የኢኮኖሚ እድገትና የዋጋ ግሽበትን ግንኙነት እንድናይ ጋብዘናል። እሱንም ላይ ማብራሪያ ይሰጡኛል ብዬ ተስፋ አድርጋለሁ። እርሶም ይህንኑ አንስተዋል። ከማክሮ ኢኮኖሚ መዛባትና ከብድር አፈጻጸምም ጋር ያነሷቸው ሌሎች ነገሮች አሉ። የገንዘብ አቅርቦት መዛባትና የውጭ ምንዛሬ ለውጡ ወይም የብር ዋጋ ማሽቆልቆል ለግሽበት መኖርም ሆነ መባባስ ከሚሰጡ ምክንያቶች መሆናቸው ብዙ ጊዜ በአንዳንዶቹ የኢኮኖሚ ባለሙያዎችም ይጠቀሳል። ስለዚህ በእርሶ እምነት የዋጋ ግሽበቶቹ ወይም የግሽበቶቹ መንስኤዎች ምንድናቸው ብለው ያስባሉ? እና እነዚህንም ነገሮች ጨምረው እርሶ ዋና ዋና ክስተቶች፣ ግኝቶች ናቸው በጥናቱ የሚሏቸውን ነገሮች ንገሩን። አቶ ደረጀ እንዳልከው ሁለት ሺህ አራት በፊት ኢትዮጵያ ውስጥ የዋጋ ግሽበት ትልቅ የብሔራዊ ችግር አልነበረም፣ በኢኮኖሚ አስተዳደር ውስጥ ችግር አልነበረም። ከሁለት ሺ አራት ወዲህ በተለይ ሁለት ሺ አምስት ጀምሮ ግን የዋጋ ግሽበት ሁለት አሀዝ በላይ አድጎ ይገኛል። በትክክል አስቀምጠውታል አቶ ደረጀ ከሁለት ሺህ አራት በፊት በአማካይ የዋጋ ግሽበት እንግዲህ ጥናቱ የሚያመለክተው ከአስራ ዘጠኝ መቶ ዘጠና ሰባት እንደ ፈረንጆቹ አቆጣጠር እስከ ሁለት ሺ ሀያ የካቲት በዘጠና ሰባት ጥር የፈረንጆች አቆጣጠር እስከ ሁለት ሺህ ሀያ የካቲት ፈረንጆች አቆጣጠር ነው የምመለከተው። ስለዚህ ሁለት ሺህ አምስት ጀምሮ ለምንድን ነው የዋጋ ሁሉ ጊዜ ቁጥሮች የሚናገሩት ነገር አለ ቁጥሮቹን ከበስተጀርባቸው ሁኖ ቁጥሮቹን እንዲናገሩ የሚያደርገው ዋና ጉዳይ ምንድን ነው የሚለውን ስናይ ከሁለት ሺ አራት ጀምሮ ከሁለት ሺ አምስት ስድስት ወዲህ የኢትዮጵያ የኢኮኖሚ አስተዳደር በእንግሊዝኛው እንግዲህ በጣም ይቅርታ የፖለቲካል ኢኮኖሚው አቅጣጫ መቀየሩን ያመለክታል። ሁለት ሺ አምስትን አቶ ደረጀ እንደምታውቀው በኢትዮጵያ የምርጫ ጊዜ ነው። እና ከምርጫ በኋላ በተፈጠረው ጉዳይ በተፈጠረው ክስተት መንግስት የእድገት አቅጣጫ ናቸው ብሎ ያስቀመጣቸውን የእድገት ፕሮጀክቶች ፋይናንስ ለማድረግ ወጪ ለማውጣት እንደተለመደው ከዚህ ሁለት ሺህ አራት እና አምስት በፊት ከነበረው ከውጭ ወዳጆች የሚያገኘው ገንዘብ እያጠረበት ይሄድ የግድ ትልልቅ ፕሮጀክቶችን መገንባት ስላለበት ለምሳሌ ዩኒቨርሲቲዎችን ማስፋፋት ትላልቅ መንገዶች፣ የውሃ ፕሮጀክቶች በሀገር ውስጥ ገንዘብ ፋይናንስ ማድረግ ስለማይቻል የግድ የፋይናንስ ማድረጊያውን የገንዘብ አቅርቦቱን ከሀገር ውስጥ ብድር ወይም ገንዘብ ማተም በምንለው ላይ የተመሰረተ በመሆኑ ይሄ ደግሞ በትናቱ ከተለያዩ የመንግስታዊ መስሪያ ቤት የተገኙ ማስረጃዎች ከኢትዮጵያ ብሔራዊ ባንክ፣ ከኢትዮጵያ ገንዘብ ሚኒስቴር የተገኙ ማስረጃዎች ራሳቸው መንግስት ማስረጃዎች የሚያሳዩ የሀገር ውስጥ ብድር እና የገንዘብ መስፋፋት እየበዛ በመሄዱ እና አቅርቦቱ ደግሞ ትክክለኛው መሬት ላይ ያለው የእቃ አቅርቦት የእቃውን የገንዘቡን ያክል ባለ መሆኑ የሚፈጠር የዋጋ ግሽበት እና ምርት ኢኮኖሚ ውስጥ ሙቀት ፈጥሮ ይታያል እና ይሄ እንግዲህ በጣም ቸር በሆነ ግምት፣ ብዙ ግምቶች አሉ። ኢኮኖሚ እንደ ተፈጥሮ ሳይንስ ያለቀለት ፎርሙላ ያለው ሳይሆን በጣም ሚዛናዊ በሆነ ግምት ወስደን በየአመቱ ቢያንስ ቢያንስ ሀያ ሁለት ነጥብ ሶስት ቢሊዮን ብር ያህል ኢኮኖሚ ውስጥ ይገባ እንደነበረ ይሄም የኢንፍሌሽን ፓት የሚባል እና ለመንግስት እና ለብሔራዊ ባንኩ ይሄ ገቢ ሲሆን ግን ለሰው በተጠቃሚው የመግዛት አቅሙን የሚቀንስ ሆነው ይገኛል። እድገትን በተመለከተ በትክክል ይነገረን የነበረው ባለ ሁለት አሀዝ እድገት እናድጋለን ነገር ግን የዋጋ ንረቱንም ቁጥጥር ስር አድርገነው ነው በሁለት አሃዝ እያደግን ያለ ነው የሚል ነበረ። ማስረጃ ሲቀርብ የነበረው ግን ራሱ የመንግስት ማስረጃ የሚያሳየው የሁለት አሃዝ እድገቱን ከአስራ አንድ በላይ እንኳን ተቀብለን ከአስራ አንድ ከመቶ በላይ እድገትን እንኳን ተቀብለን በራሱ በመንግስት ማስረጃ ኢንፍሌሽኑ ወደ ሰላሳ ስምንት ነጥብ ከመቶ እንደነበረ ነው የሚያሳጀን እና እድገቱ እስከ አስራ አንድ ፐርሰንት በላይ በሄደ ቁጥር የዋጋ ንረቱ ከአርባ ፐርሰንት ከአርባ ከመቶ በላይ ይሄድ እንደነበረ ይሄ ደግሞ የሚጠበቅ ነው። ማለት እቃ ሳናመር ብዙ ፕሮጀክቶችን በአስፋፋን ቁጥር የዋጋ ንረት ለእኛ የተለየ ነገር ሳይሆን በዓለም ላይ የእውቀት ስርአት ውስጥ የገባ ኤክስፓንሽነሪ ሞኔታሪ ፖሊሲ የሚባለው ነው። እንግዲህ ስለዚህ ከሆነ ጊዜ በኋላ የዋጋ እድገቱና ኢኮኖሚ እድገቱ በተቃራኒ መንገድ ይጓዝ እንደነበረ ነው የሚያሳየው። አቶ ደረጀ፣ አድማጮቻችን ከዶክተር አጥናፉ ገብረ መስቀል ጋር ያደረግነውን ተከታይ ውይይት በሚቀጥለው ፕሮግራማችን ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን እናመሰግናለን። አድማጮች፣ አሁን ቀጣዩ ትምህርት ነው። ልዩ ፍላጎት ያላቸው ልጆች አካታች የትምህርት ተቋማት ይፈልጋሉ፣ ይላል ዘገባው። ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ሕጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስም ሕጻናቱና ቤተሰቦቻቸው ለበርካታ ታችግሮች ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ሻምፒዮንስ አካዳሚ የተሰኘ አካታች የግል ትምህርት ተቋም አርአያ የሚሆኑ ተግባራትን እየሰራ ይገኛል። ስመኝሽ የቆየ በተቋሙና ልዩ እንክብካቤ በሚፈልጉ ህጻናት የትምህርት አሰጣጥና አያያዝ ዙሪያ ወላጆችና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል። ወይዘሮ አልማዝ ጥላሁን ከሶስት ልጆቻቸው የመጀመሪያ የሆነው የአስራ ስድስት ዓመት ልጃቸው ልዩ ፍላጎት እንዳለው ያወቁት አራት ዓመት ሲሞላው ነበር። ልጃቸው እስከዛ እድሜው መናገር እና ራሱን መግለጽ ካለመቻሉ በላይ በጣም ብስጩ መሆኑ ያሳሰባቸው ወይዘሮ አልማዝ ተመርምሮ የኦቲዝም ተጠቂ መሆኑ እስከሚነገራቸው ድረስ ስለ በሽታው ሰምተው እንደማያውቁ ይናገራሉ። ኦቲስቲክ ሲሉ እንደውም እኔ በጣም ቀላል ሰምቼ ስለማለት ዘገምተኛም አይመስልም። ሲያዩት ግን ይጨናነቃል፣ ይደሳጫል፣ ሀሳቡን መግለጽ አይችልም። ያው ቤተሰቡ ግን ይታመሳል። በእርግጥ እንደዛ ሲሆን ምን ማድረግ እንዳለብኝም አላውቅም። ከባድ ጊዜ ነው። በጣም በጣም ፈተና ነው። ምክንያቱም እንዴት ማድረግ እንዳለብን እንኳን ምንም እውቀት የለንም። ስለ ልጃቸው ልዩ ፍላጎት ዘግተውን ቢሆን የተረዱት ወይዘሮ አልማዝ አሁንም ድረስ ፈተና የሆነባቸው ግን የልጃቸው ትምህርት ጉዳይ ነው። በሚኖሩበት አስኮ አካባቢ ልዩ ፍላጎት ላላቸው ልጆች ትምህርት የሚሰጥ ምንም አይነት የትምህርት ተቋም የለም። በመንግስት ሰራተኛ ደሞዛቸው በወር ስድስት ሺህ ብር የሚከፈልበት የግል ትምህርት ቤት ለማስገባት ያደረጉት ጥረት ደግሞ ከአቅማቸው ጋር መሄድ እንዳልቻለ በሀዘን ይገልጻሉ። ትምህርት ቤት እንደ ሌሎች ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደ ፈለገ ይሆናል ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ አንዱ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጽፈም። የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ዋንም ያንን የሚያደርግ የለም። ሌሎችም ማስተማር ነው እንጂ ያለባቸው ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ። ኢትዮጵያ ውስጥ ልክ እንደ ወይዘሮ አልማዝ ልጅ ልዩ ፍላጎት ያላቸው ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊዮን ሰዎች ቢኖሩም ብዙዎቹ ትምህርት ለማግኘት እንደሚቸገሩ የአይምሮ ሕክምና ባለሙያና አማካሪ የሆኑት ዶክተር መዓዛ መንክር ይናገራሉ። ልዩ ድጋፍ የሚፈልጉ ልጆች ልክ በችሮታ በሆኑ ግለሰቦች ፍላጎት ላይ ተመስርቶ ነው እድል ሊያገኙ የሚችሉት እንጂ አስገዳጅ የሆነ ነገር ኖሮ እንደ ማንኛውም ተማሪ ትምህርት ለሁሉም የሚለውን አይነት ሲተገበር አናይም። ልዩ ፍላጎት ያላቸው ልጆች የሚታይ አካላዊ ጉዳት ወይም የማይታይ የባህሪ ስሜትና አእምሮ እድገት ችግር ያለባቸው ሊሆኑ ይችላሉ። እነዚህ ህጻናት ታዲያ ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለያየ የመማር ማስተማር ሂደት ይፈልጋሉ። ይህን ለማሟላት በመንግስት ደረጃ የአካታች ትምህርት ፖሊሲ ተቀርጾ ከፍተኛ የትምህርት ተቋማትም የልዩ ፍላጎት መምህርነት በተለያየ ደረጃ ቢሰጡም ለምን መሬት ወርዶ ተግባር ላይ እንደማይውል ግን ዶክተር መዓዛ ያስረዳሉ። ኮተቤ ወይም አዲስ አበባ ዩኒቨርሲቲ የተለያዩ ደግሞ የክልል ከተሞች ያሉ ዩኒቨርሲቲዎች የልዩ ፍላጎት ትምህርት በዲፕሎማ፣ በዲግሪ፣ በማስተርስ ዲግሪ እና በፒኤችዲ ደረጃ ትምህርቱ ይሰጣል። ጥሩ የሚባል የሰው ኃይልም አለ በዚህ ዘርፍ የተመረቀ ግን ያለው ችግር ምንድን ነው? ወደ መሬት ወርደው ልዩ ፍላጎት ያላቸው ህጻናትን በተግባር በተደገፈ ስልጠናውን አይወስዱም። ልዩ ፍላጎት ያላቸው ህጻናት ሲባል ኢቨን፣ በትምህርት ደረጃ ያላቸው አመለካከት ከዩኒቨርሲቲ ሲመጡ ምንድን ነው አንድ አድርጎ የመመልከት መልከት። ለምሳሌ አንድ ልጅ ኦቲዝም ያለበት አይምሮ እድገት ውስንነት ካለበት፣ ኦቲዝም ያለበት የባህሪ እክል ካለበት፣ ወይም ስሜት መረበሽ ካለበት መለየት እንኳን አይችሉም። በትምህርት ቤቶች በኩል ስንመጣ አሁን እንግዲህ የግል ትምህርት ቤት ውስጥ ነው የምንሰራውም ማስተዳድረው። ትምህርት ቤቶች የማይቀበሉት አንዱ ምንድን ነው ያው የልዩ ፍላጎት ትምህርት አካታችነት ቀናነትን ይጠይቃል። ሁለተኛው ደግሞ እንደ ጥያቄ የሚያነሱት ምንድነው የሰለጠነ የሰው ሀይል የለንም። እነዚህ ልጆች እንደሚቀበል ምንድን ነው የምናደርጋቸው ከመዋል ውጭ የሚል ነገር አለ። የወይዘሮ አልማዝም የዘወትር ጭንቀት ተገቢውን የትምህርት ድጋፍ ማግኘት ያልቻለው ልጃቸው ነገ ምን ይሆናል የሚለው ሀሳብ ነው። ይሄ ልጅ ተምሮ እዚህ ይደርስልኛል ወይም ከልጆች እኩል ይሄዳ የምለው ነገር የለኝም እና በጣም ያሳስባል። የቤተሰቡ ጭንቀት ትልቁ እንዴት ነው የምናደርገው? እስከ መቼ ነው እንደዚሁ የሚሆነው? በሚቀጥለውም ላይቀበሉኝ አሁንም እያሉኝ ነው። እቺ ኮቪድ ስለሆነች እንደው ተንከራተቻለች

ሁለት ደግሞ በእኔ ጥገኛ ሆኖ ነው የልጅን ክሊኒ ነው ነው ምን ላደርግለት? ይህን ችግር በጥቂቱም ቢሆን ለመቅረፍ የክሊኒካል ሳይኮሎጂ ምሩቅ የሆኑት ዶክተር ማአዛ የዛሬ 14 ዓመት አዲስ አበባ ጀሙ አካባቢ በከፈቱት ሻምፒዮንስ አካዳሚ ትምህርት ቤት ወደ 60 የሚሆኑ ልዩ ፍላጎት ያላቸውን ህጻናት ተቀብለው ያስተምራሉ። ከትምህርት ቤት ውጭም ወደ አንድ ሺህ የሚጠጉ ህጻናት ወላጆችና መምህራንን በማሰልጠንና ተከታታይ ድጋፍ በማድረግ ስኬታማ ልጆችን እያፈሩ ለማህበረሰቡም ድጋፍ እያደረጉ ነው። ሐኪሞች፣ ሎየሮች፣ ትልልቅ ፋርማሲስቶች ብዙ ጊዜያቸውን እድሜያቸውን ትምህርት ላይ አውለው ግን እንዲህ አይነት ልጅ ይገጥማቸው እቤት የሚሆኑ ወላጆች ይገጥመኛል። እና እነዚህ ሰዎች አሁን በሀገር ቤተሰብ ብዙ ኢንቨስት ተደርጎባቸው ነው ይህንን ትምህርት የተማሩት እና ቤተሰብ ሀገራቸውን በብዙ መርዳት እየቻሉ እንደዚህ አይነት ልጅ ስላላቸው ብቻ ተገድበው ይቀመጣሉ። ስለዚህ መንግስት ሲያስብ ድጋፍ የሚፈልጉ ሕጻናት መደገፍ ማለት ልጆቹን ብቻ አይደለም አገልግሎት የምንሰጠው ከጀርባ ያሉ ወላጅ እህት ወንድም ቤተሰብ በሙሉ ማስክ የሚያገኘው ከዶክተር ማዕዛ በተጨማሪ ሴንተር ፎር ፋሚሊ ሰርቪስ የተሰኘ ድርጅትም ማህበረሰቡን ልዩ ፍላጎት ስላላቸው ልጆች ግንዛቤ የማስጨበጥ ችግር ውስጥ ያሉ ቤተሰቦችን የማገዝና ትምህርት ቤቶች አካታች እንዲሆኑ የማድረግ አዲስ እንቅስቃሴ መጀመሩን የድርጅቱ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ነግረውናል። በመማር ማስተማር ያሉ መምህራን አሉ። በመማር ማስተማሩ ላይ ልጆቹን የሚያግዙ ባለሙያቸው ላይ ህክምና አሉ። ወላጆቹ አሉ። ማህበረሰቡ አለ። ከእንደገና ደግሞ እነዚህን ደግሞ ቤተሰቦች ሊያግዙና ሊረዱ የሚችሉ በተለያየ ፕሮፌሽናል ወይም ሙያ ውስጥ ያሉና እነዚህን አንድ ላይ በማምጣት በጥምረት ለልጆቻችን የተሻለ ነገር መደረግ አለባቸው በሚል ነው። አስፈላጊነቱን አስቀምጠን እየሰራን ነው ያለ ነው። ልዩ ፍላጎት ያላቸው ህጻናት ተገቢውን ትምህርት እንዲያገኙ እንደ ተጎጂ ሳይሆን አስተዋጽኦ አድራጊ ዜጋ መታየት መጀመር አለባቸው የሚሉት ባለሙያዎች በወላጆችና ማህበረሰቡ ዙሪያ ያለው ግንዛቤ እንዲያድግና መንግስትም ለሌላው የማህበረሰብ አካላት የሚሰጠውን ትኩረት ሰጥቶ አካታች ትምህርት ቤቶች እንዲበራከቱ እንዲያደርግ መክረዋል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ሽመኝሽ የቆየን እናመሰግናለን። አድማጮች ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የቅርብ ጊዜ አብይ የውጭ ፖሊሲ ግቦችን ቀይሰዋል። ከእነሱም ዋናው በየመን የሚካሄደው ጦርነት እንዲቆም ማድረግ ነው ሲል የዕለት ርዕሰ አንቀጽ ሀተታውን ይጀምራል። የመን ከመላ የአረብ ሀገሮች እጅግ ድሃ የምትባል ሀገር ናት። በውሃና በሌሎች አስፈላጊ ጥሪቶች እጥረት፣ በህዝብ ብዛት፣ በተፈራራቂ ግጭቶች እንዲሁም በምግብ እጥረት ምክንያት በማያባራ የድህነት ሁኔታ ስትሰቃይ ኖራለች። በዛም ላይ ከስድስት ዓመታት በፊት የጀመረው የእርስ በርስ ጦርነት በሳውዲ አረቢያ በሚመራ የአረብ ሀገሮች ጥምረት ኃይልና በኢራን መካከል ወደሚካሄድ ቀጥተኛ ያልሆነ ውጊያ ለማምራት ጊዜ እንዳልወሰደበት በጦርነት ጊዜ እንደሚሆነው ሁሉ በበለጠ የሚጎዳው ሲቪሉ ህዝብ እንደሆነ ርዕስ አንቀጹ ጠቁሟል። በአሁኑ ወቅት የመን ውስጥ ከ24.3 ሚሊዮን በላይ የሚሆን ህዝብ ሰብአዊ ረድኤትና የደህንነት ጥበቃ ያስፈልገዋል። በአምስት ዓመታት ጊዜ ውስጥ በአስር ሺዎች የሚቆጠሩ ሲቪሎች ተገድለዋል። 3.6 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። ስለሆነም እንዲህ አይነቱን ሰብአዊ ቀውስና የስትራቴጂያዊ ውድቀት ያስከተለውን የየመን ጦርነትን ለማቆም ዲፕሎማሲያዊ ጥረታችንን ከፍ እያደረግን ነው ብለዋል ፕሬዚደንት ባይደን። I've asked my Middle East team to ensure our support. ስለ መካከለኛው ምስራቅ ጉዳይ የሚከታተለው ቡድኔ በተባበሩት መንግስታት ድርጅት የሚመራው የተኩስ ማቆም ስምምነት እንዲተገበር፣ የሰብአዊ ረድኤት መስመር እንዲከፈትና፣ ባለበት የቆመው የሰላም ንግግር እንዲቀጥል የሚደረገውን ጥረት የምንደገፍ መሆናችንን እንዲያረጋግጥ መመሪያ ሰጥቻለሁ። ፕሬዚደንት ባይደን የረጅም ጊዜ ዲፕሎማትና ስለ ፋርስ ባህረ ሰላጤ ጉዳይ ጠቢብ የሆኑትን ቲሜቲ ሊንደር United States. tim has lifelong experience in the region and he'll work with the un envoy and all parties of the conflict to push for a diplomatic resolution. ቲም በቀጠናው የእድሜ ልክ ተሞክሮ አላቸው። ለጦርነቱ ዲፕሎማሲያዊ መፍትሄ ለማግኘት ከተባበሩት መንግስታት ድርጅት መልእክተኛ ጋር እንዲሁም በየመኑ ጦርነት ከሚሳተፉት ወገኖች ሁሉ ጋር አብረው ይሰራሉ። የቲም ዲፕሎማሲ በከፍተኛ ስቃይ ላይ ላለው የየመን ህዝብ ሰብአዊ ረድኤት እንዲደርስ በመስራት ላይ ባለው የዩናይትድ ስቴትስ አለም አቀፍ የልማት አገልግሎትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጥረት ይጠናከራል። ፕሬዚደንት ባይደን ዩናይትድ ስቴትስ በየመን ላይ ለሚካሄደው የማጥቃት ተግባር የሚደረግ ሁሉም ድጋፍ፣ መሳሪያ መሸጥን ጭምር እንደምታቆም አስታውቀዋል። ነገር ግን ዩናይትድ ስቴትስ በአረብ ባህረገብ መሬት ላይ ባለው የአልቃይዳ መረብ ላይ የምታካሄደውን ዘመቻ አታቆምም ብለዋል። አሜሪካ ለሳኡዲ አረቢያ የመከላከያ ብቃት የምታደርገው ድጋፍ እንደማታቆም ባይደን ግልጽ አድርገዋል። ሳውዲ አረቢያ በተለያዩ አገሮች በኢራን ከሚከፈሉ ኃይሎች የሚሳኤል እና የሰው አልባ የጦር አውሮፕላኖች ጥቃቶች፣ እንዲሁም ሌሎች አደጋዎች ተደቅነውባታል። ሳዑዲ አረቢያ ሉዓላዊነቷን፣ የግዛት አንድነቷንና ሕዝቧን ለመከላከል እንድትችል መደገፉንና መርዳቱን እንቀጥላለን። በመጨረሻም ፕሬዚደንት ባይደን ይህ ጦርነት መቆም አለበት ማለታቸውን በመግለጽ የለቱርስ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።